በኦሮሚያ ክልል ጉጂ ዞን ነዋሪዎችና በደቡብ ክልል አማሮ ወረዳ የኮሬ ማህበረሰብ ነዋሪዎች መካከል ግጭት የተቀሰቀሰው ባለፈው እሁድ ሐምሌ 16 ነበር። እስከ ረቡዕ ድረስ በዘለቀው ግጭት ሰዎች መሞታቸውን በርካቶች መቁሰላቸውንና ቤቶች መቃጠላቸውን የክልሎቹ ባለሥልጣናት ለዶይቸ ቬለ ገልጸዋል። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አዲሱ አረጋ በግጭቱ ስለደረሰው ጉዳት ተከታዩን ተናግረዋል። ሁለቱም ወገን አስራ ሶስት ሰዎች አካባቢ እንደሞቱ ነው እስካሁን በደረሰን ሪፖርት ማረጋገጥ የቻለው። ከጉጂ ወገን ወደ ዘጠኝ ሰዎች፣ እንደገና ደግሞ ከኮሬ ብሔረሰብ ወገንም እንደዚሁ ወደ አራት ሰዎች ሞተዋል። በርካታ ሰዎችን እንደቆሰሉ ነው የደረሰን መረጃ። በግጭቱ ከፍተኛ ጉዳት የደረሰው በደቡብ ክልል የሰገን አካባቢ ህዝቦች ዞን ውስጥ እንደሆነ አቶ ተሰማ ታምሩ የአማሮ ወረዳ ዋና አስተዳዳሪ ገልጸዋል። ግጭቶቹ በአማሮ ወረዳ ቆሬ፣ ዳኖ፣ ጀሎ፣ ዶርባዴ፣ ሻሮ እና ወደ ነጭሳር ብሔራዊ ፓርክ አካባቢ ባሉ ቦታዎች ላይ እንዳሉ ለዶይቼ ቬለ አስረድተዋል። በሰው ህይወትና በንብረት ላይ ስለደረሰው ጉዳት ደግሞ ተከታዩም ብለዋል። ከኛ በኩል ያው የሰው ሞት እየተጣራ ነው። በእርግጥ አሁን ያልደረስ ነው። ዳኖ ቀበሌ ላይም ገና አሁን እነሱ የገለጹት በትክክል አላጠራንም። ሰራዊትን እየገባ ስላለ ሰራዊቱ ሲያጣራ የሞተውን ቁጥር በትክክል መናገር ይቻላል። ለጊዜው አሁን ሰባት ቁስለኛ እኛ ጋር ሆስፒታል ሪፈር የተደረጉ እንዳሉ በእኛ በኩል ጀሎ የምንለው ቀበሌ በአብዛኛው የተቃጠለበት አንድ የነበረ የጤና ኬላ፣ የሚዛ የተመበት የመንግስት ተቋም ማለት ነው። በርካታ እህሎች የተቃጠሉበት ከጀሎ ቀበሌ ከወዲህ ደግሞ ዶርባድ የሚለው ሙሉ በሙሉ ማለት በሚያስችል ልክ ቀበሌው ቤቶች በሙሉ ተቃጥሎ ንብረት እህል ሁሉ ወድሞ ያለበት ሁኔታ ነው ያለው። ከሌላም አንጻር ወደ ሻሮ በተመሳሳይ እህል ከፍተኛ ቃጠሎ ነው። ዳኖ በሚባል ቀበሌም በተመሳሳይ ነው። እነዚህ ስፋት ያለ በስፋት ነው ኦሮሚያ በየቦታ ያንን አስፋብቱ ያው ጉዳት በህዝባችን አድርጎ ህዝቡ ተፈናቅሎ ሜዳ ላይ ነው ያለው። የሁለቱ አካባቢዎች ነዋሪዎች በግጦሽ መሬትና የውሃ ቦታ ይገባኛል ሰበብ ከዚህ ቀደም በተደጋጋሚ ገጩ የነበረ ሲሆን የአሁኑ ግን ጠንከር ያለ እንደሆነ ከስፍራው የተገኘው መረጃ ይጠቁማል። የኦሮሚያ ክልል ከሌሎች ክልሎች ጋር የሚያዋስኑትንና የግጭት መነሻ የሆኑ ቦታዎችን የማካለል እርምጃ እየወሰደ እንደሚገኝ የሚያስታውሱት አቶ አዲሱ የሰሞኑ ግጭትም ከዚሁ ጋር የተያያዘ እንደሆነ ያስረዳሉ። ማህበረሰብ የሚገኝበት የአማሮ ልዩ ወረዳ ከጉጂ ከገላናና ባያ ወረዳዎች ጋር ነው የሚዋሰነው። ስለዚህ በዚህ አካባቢ ላይ የተወሰኑ ቀበሌዎች ላይ የድንበር ማካለል ኢሹዎች ነበሩ። ከዛ ጋር ተያይዞ ኮንፈረንሶች እና ተከታታይ ውይይቶች ሲደረጉ ነው የነበረው ማለት ነው። በአስራ ስድስት የተከሰተው ኢንሲደንት ምንድን ነው? በዚህ ጉዳይ ላይ ያሉ የተወሰኑ የከጉጂ ማህበረሰብ አካባቢ የጠፉ ከብቶችን ፍለጋ የሄዱ ሰዎች ላይ ወደ ኮሬ ማህበረሰብ የተሻገሩ ሰዎች ላይ ሶስት ሰዎች ላይ ጉዳት ደረሰ ማለት ነው። ግጭቱ መነሻው ይሄ ነው። ከዚያ በኋላ ችግሩ ወደ መባባስ ነው ሄደ ጸጥታ አካል እስከሚገባ ድረስ የአማሮ ወረዳ ዋና አስተዳዳሪ ግን ችግሩ ከወሰን ይገባኛል በላይ የተፈጥሮ ሀብት ጉዳይም ነው ይላሉ። ግጭቱ የድንበር ጉዳይ ብቻም አይደለም። ዋናው ነገር እዚህ የግጦሽ የውሃ ችግሮች ናቸው መነሻ። አርሶ አደሩ ስለነበረውና ከኋላ ግን ድንበርም ይውጣ የሚል መነሻ ነበረ። ከድንበርም አካለል ጋር ደግሞ ተያይዞ የመጀመሪያ የተወሰኑ ነገሮችን መነሻ አድርገው ሰው ያለ መግባባት ነበረ። ሁለቱም የክልል ኃላፊዎች በአካባቢው የፌዴራል ፖሊስና የመከላከያ ሰራዊት ከተሰማራ በኋላ ከትናንት ጀምሮ ግጭቱ ጋብ ማለቱን ተናግረዋል።